ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለሚቀጥሉት 30 ቀናት ከአውሮፓ የሚደረጉ ጉዞዎችን በሙሉ እናስቆማለን። ይህም እርምጃ አርብ እኩለ ለሊት አንስቶ ተግባራዊ ይሆናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ናቸው። የትላንት ምሽቱን የዋይት ሀውስ ንግግራቸውን ተከትሎ ፕሬዚዳንት የወሰዷቸውን እርምጃዎች ዝርዝር በእለቱ አቢይ ርዕስ እንመለከታለን። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ዛሬ የአራት ሚኒስትሮችንና የአንድ ኮሚሽነርን ሹመት በአብላጫ ድምፅ አጽድቋል። አንዳንድ የምክር ቤቱ አባላት ሹመቱ ህወሓትንና የትግራይን ሕዝብ ያገለለ ሹመት ነው ሲሉ ተቃውመውታል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ መጋቢት 3 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዜናውን አነባለሁ ከቴክኒክ ፓትሪክ ዴያ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና አርዕስተ ዜናውን እናስቀድማለን። በዓለም ዙሪያ ያሉት መንግስታት የኮሮና ቫይረስ በግዛቶቻቸው መዛመትን ለመገደብና ከውጭም እንዳይገባ ለመግታት በሚያደርጉት ኡጋንዳ ኮሮና ቫይረስን ለመከላከል በዓለም የጤና ድርጅት እንዲሁም በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የተፈቀደ ኬሚካል ሀሳብ አቀረበች። አሁን ዝርዝር ዜናውን እናሰማለን። በዓለም ዙሪያ ያሉት መንግስታት የኮሮና ቫይረስ በግዛቶቻቸው መዛመትን ለመገደብና ከውጭም እንዳይገባ ለመግታት በሚያደርጉት ጥረት የጉዞ ገደቦች እያደረጉ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ማታ በቴሌቪዥን ባደረጉት ንግግር በቅርቡ የአውሮፓን ሸንገን አካባቢ የጎበኙ የውጭ ሀገር ተወላጆች ዩናይትድ ስቴትስ እንዳይገቡ አግደዋል። አስተዳደራቸው ኢኮኖሚን አስመልክቶ ስለሚወሰደው እርምጃም አንስተዋል። የሀገሪቱ ዲሞክራሲያዊ ፓርቲ መሪዎች በሀገሪቱ ሰፊ የምርመራ ተግባር ለማካሄድ የሚያስችል ሁኔታ ለመፍጠር በቂ ጥረት አልተደረገም በማለት መንቀፋቸው አልቀረም። ነፃ ምርመራ እንዲደረግና ሰዎች የመታመም ስሜት ከተሰማቸው ወደ ስራ እንዳይሄዱ ለማበረታታት ክፍያ እንዳይቋረጥባቸው የሚያስችል ሕግ የማውጣት ሀሳብ አቅርበዋል። ሳውዲ አሬቢያ፣ የአውሮፓ ሕብረት፣ ሕንድ፣ ፓኪስታን፣ ኢትዮጵያ ሱዳንና ኬንያ ወደሚገኙባቸው ሀገሮች ላለመጓዝና ከነዛም እንዳይገቡባት አግዳለች። ኤልሳልቫዶር ሁሉም የውጭ ሀገራት ተወላጆች እንዳይገቡባት አግዳለች። ጓተማላ ደግሞ ከአውሮፓ ከኢራን፣ ከቻይና፣ ከሰሜንና ከደቡብ ኮሪያ ወደ ግዛቷ እንዳይገቡ ከልክላለች። የዓለም የጤና ድርጅት ኮሮና ቫይረስ በዓለም ደረጃ ወረርሽኝ ነው ሲል ትላንት በኦፊሴል አስታውቋል። የኤርትራ የጤና ጥበቃ ሚኒስቴር ትላንት ባወጣው መግለጫ እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የያዘው ሰው የለም ብሏል። ቫይረሱን ለመከላከል በሚደረገው ጥረት መሰረት ከኤርትራ ወደ ሌላ ሀገር እንዲሁም ወደ ኤርትራ የመጓዝ እቅድ ያላቸው ሰዎች የጉዞ ጊዜያቸውን እንዲያስተላልፉ ጠይቋል። ብርሃነ በርሀ ዝርዝር ዘገባ አለው። ኤርትራ የኮሮና ቫይረስ ከታየባቸው የተለያዩ ሀገራት ጋር በአየር በየብስና ና በባህር ስለምትዋሰን በሽታው ወደ ኤርትራ እንዳይዛመት መከላከልና ለሚመጣ ሁሉ ዝግጁ መሆን እንዳለበት የገለጸው የኤርትራ የጤና ሚኒስቴር መግለጫ ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ ለመጓዝ እቅድ ያላቸው ኤርትራውያን የሆኑ የውጭ ሀገር ዜጎች ነባሪ ሁኔታውን ግምት ውስጥ በማስገባት ለደህንነታቸው እንዲሁም ለህዝብና ለሀገር ደህንነት ሲሉ ጉዟቸውን እንዲያቆዩ ወይ እንዲያራዝሙ ተማጽነዋል። ህብረተሰቡ በኮሮና ቫይረስ ያለውን ግንዛቤ ለማሳደግ በመገናኛ ብዙኃን የሚሰራጩ መረጃዎችን እንዲከታተልና ለተግባራዊነቱም እንዲሰራ ጥሪ ያደረገው የኤርትራ የጤና ሚኒስቴር በቀጣይ ክትትሉን ከፍ በማድረግ ስለበሽታው በሽታው መመሪያና መረጃዎችን እንደሚያሰራጭ ገልጸዋል። ከቻይና ጣሊያን ኢራንና ደቡብ ኮሪያ በቀጥታ ይሁን በትራንዚት በረራ ወደ ኤርትራ ለመግባት የሚጠይቁ ተጓዦች ወደ ኳራንቲን ወይ ነጥሎ ማቆያ ስፍራ እንደሚገቡ የኤርትራ የጤና ሚኒስቴር ጽህፈት ቤት ገልጸዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርህን ለዘገባው እናመሰግናለን። የኡጋንዳ የጤና ጥበቃ ሚኒስትር ዶክተር ሩት አሴንክ ኮሮና ቫይረስ ወደ ሀገሪቱ እንዳይገባ ለመከላከል የሚያስችል አዲስ እርምጃ እንዲወሰድ ሀሳብ አቅርበዋል። ኡጋንዳ ውስጥ ኮሮና ቫይረስ መግባቱን የሚያረጋግጥ ሁኔታ ባይኖርም 1600 ኡጋንዳውያን የሚገኙባቸው ዓለም አቀፍ መንገደኞች በከፍተኛ አደጋነት አደገኛነት ታይተው ቁጥጥር እየተደረገባቸው ነው ብለዋል ዶክተሩ። በዓለም የጤና ድርጅት እንዲሁም በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የተፈቀደ ኬሚካል ከውጭ ሀገራት በገቡት መንገደኞች ላይ በአይሮፕላን ማረፊያው ላይ እንዳሉ ለመርጨት ከሲቪል ኤቪዬሽን ባለሥልጣን ጋር እየሰሩ መሆናቸውን የጤና ጥበቃ ሚኒስትሯ ገልጸዋል። ምን አይነት ኬሚካል ለመርጨት እንዳሰቡ የኡጋንዳ ባለሥልጣኖች አልገለጹም። ደቡብ አፍሪቃ የመጀመሪያ በአገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን ገልጻለች። አንድ በሽተኛ መኖሩን ከአንድ ሳምንት በፊት ካስታወቀች በኋላ ነው በአገር ውስጥ የተላለፈ የኮሮና ቫይረስ በሽታ መኖሩን የገለጸችው። እስካሁን ባለው ጊዜ ከሀገሪቱ ዘጠኝ ክፍለ ግዛቶች ቢያንስ በአምስቱ 17 በኮሮና ቫይረስ የተያዙ ሰዎች መኖራቸው ታውቋል። በሌላ ዜና ደግሞ የሀገሪቱ ወታደራዊ ኃይል ውሃን ያሉት ከቫይረሱ ነጻ የሆኑ 122 ደቡብ አፍሪካውያንን ወደ ሀገራቸው ለመመለስ እየተዘጋጀ መሆኑ ታውቋል። ውሃን ኮሮና ቫይረስ የፈለቀባት የቻይና ከተማ መሆኗ ይታወቃል። ሁለት ትልልቅ የማላዊ ተቃዋሚ ፓርቲዎች በመጪው ግንቦት ወር በሚካሄደው ምርጫ አብረው ለመወዳደር ሕብረት መፍጠራቸው ተዘግቧል። ሁለቱ ፓርቲዎች ባቀረቡት ክስ ምክንያት ባለፈው ዓመት የተካሄደው ምርጫ ውጤት ተሰርዞ እንደገና ምርጫ እንዲካሄድ አንድ ፍርድ ቤት አዟል። የማላዊ ኮንግረስ ፓርቲና የተባበረው የትራንስፎርሜሽን ንቅናቄ ስምምነቱን በቅርቡ ፈርመው ለፕሬዝዳንትነትና ለሌሎች ቦታዎች የሚወዳደሩ ሰዎችን እናቀርባለን ብለዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኮሮና ቫይረስ መዛመትና በኢኮኖሚ ላይ የሚያስከትለው ችግር በዓለም ዙሪያ ያሉት ባለሀብቶችን ባሳሰበበት በአሁኑ ወቅት የዩናይትድ ስቴትስ የአክሲዮን ገበያ በማሽቆልቆል ጀምሯል። የዳው ጆንስ ኢንዱስትሪያል መለኪያ ሲከፈት ከ7 ከመቶ በላይ ዝቅ በማለቱ የንግድ ልውውጥ ለአጭር ጊዜ ተቋርጦ ነበር። ኤስ ና ፒ 500 እና ናስዳክ ደግሞ ከ6 ከመቶ በላይ ወርደዋል። የጃፓን ኒኬ አሃዝ ትላንት በ4 ነጥብ 4 ወርዷል። የሆንግ ኮንግ ሃንግሰን ደግሞ በ3 ነጥብ 7 ከመቶ ዝቅ ብሏል። የአውሮፓ ገበያዎች በጣም ወርደዋል። የብሪታንያ የፈረንሳይ ና የጀርመን ገበያዎች በስድስት ከመቶ ቀንሰዋል። በመጨረሻም በደቡብ ምስራቅ ቻይና የኮሮና ቫይረስ በሽተኞች ተለይተው ሲታከሙበት የነበረው ሆቴል ተደርምሶ 29 ሰዎች ሕይወታቸውን አጥተዋል። ዛሬ የመጨረሻውን ሰው ከስብር ባሪው ካስወጡ በኋላ የፍለጋው ሥራ እንዲቆም ተደርጓል። ባለሥልጣኖች እንደሚሉት ከሞቱት 29 ሰዎች መካከል ቢያንስ ሁለቱ የሕክምና ሠራተኞች ነበሩ። አደጋው ኳንጁ በተባለች ከተማ ባለፈው ቅዳሜ ሲደርስ ሰባት ፎቆች ባሉት ሆቴል ውስጥ የነበሩት ሰዎች ቢያንስ ሰባ አንድ መሆናቸው ተገልጿል። አድማጮች፣ የምሽቱ ዜናችን ሲል ያበቃ። አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ሲሆን ለቅምሻ እናሰማችሁ። መጨባበጡንም መተቃቀፉንም ለጊዜው ለዚህ ቫይረስ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው ማለት ነው። ስለዚህ ሰላምታ የምንለዋወጥባቸውን በአካል ለአካል ሳይገናኝ ሰላምታ የምንለዋወጥ መንገድ ጠቀም ይቻላልና ለተወሰነ ጊዜ በዛ መልኩ ኅብረተሰቡ ያንን ማድረግ በጣም አስፈላጊ ነው። በኢትዮጵያ የኅብረተሰብ ጤና ምርምር ተቋም የዓለም አቀፍ ጤና ደንቦች ዲሬክተር ዶክተር ፈይሳ ረጋሳን የሰማችሁት። ስለ በሽታውም ሆነ ስለ መድኃኒቱ ብዙ ነገሮች ይባላሉ በማህበራዊ ሚዲያ። አዲስን በሽታ ስለሆነ ሳይንቲስቶች በምርምር ላይ ያሉበት በሽታ ነው። እስካሁን ያድነዋል የሚባል መድኃኒት አልተገኘለትም። ይሄ በሶሻል ሚዲያ የሚለቀቀውም ነገር ሳይንሳዊ ሆኖ የተደገፈ መልእክቶች አይደሉም። ስለዚህ ህብረተሰቡ ሳይንሳዊ ያልሆኑ ነገሮችን ይዞ እንዳይዘናጋ ትምህርት መስጠት በሰፊው ያስፈልጋል። ይህንንም እያደረግን ነው ያለ ነው። አሁን የሰማችኋቸው ደግሞ የአማራ ክልል የህብረተሰብ ጤና ተቋም ምክትል ዲሬክተር ናቸው። የሁለቱንም የኮሮና ቫይረስ ዘገባዎች ዝርዝር ይዘናል በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ ዐቢይ ርዕስ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ መዛመት ለመግታት ከአውሮፓ አህጉር በሚመጡ ተጓዦች ላይ 30 ቀናት የሚዘልቅ እገዳ አስተላልፈዋል። ሌሎችንም እርምጃዎች አዘዋል። ፕሬዚዳንቱ ይህን ይፋ ያደረጉት ትናንት ማታ ለሕዝብ ባደረጉት ንግግር ነው። የአሜሪካ ድምጿ ፓትሲ ዊዲ ኩስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታየ አሰናድተዋለች። ዩናይትድ ስቴትስ ውስጥ እስካሁን ከአንድ ሺህ በላይ ሰዎች በኮሮና ቫይረስ ተይዘዋል። ቢያንስ ሰላሳ ሁለት ሰዎች ህይወታቸው አልፏል። ይህንን ይዞታ ተከትሎ ነው ትናንት ረቡዕ ማታ ፕሬዝደንት ዶናልድ ትራምፕ ምላሾቹን ይፋ ያደረጉት ስ ለሚቀጥሉት 30 ቀናት ከአውሮፓ የሚደረጉ ጉዞዎችን በሙሉ እናስቆማለን። ይህም እርምጃ ከፊታችን አርብ እኩለ ለሊት አንስቶ ተግባራዊ ይሆናል። ከአውሮፓ የሚደረጉ ጉዞዎች እገዳው ብሪታንያን አይመለከትም። ፕሬዚደንት ትረምፕ ጨምረው በኮሮና ቫይረስ ምክንያት ለተጎዱ የንግድ ድርጅቶች የፌዴራሉ መንግስት መስሪያ ቤት የሆነው የአነስተኛ የንግድ ድርጅቶች አስተዳደር ስሞል ቢዝነስ አድሚኒስትሬሽን ብድር እንዲሰጥ መመሪያ ሰጥተዋል። ፕሬዝደንቱ የዩናይትድ ስቴትስ ምክር ቤት ለዚህ የብድር መርሃ ግብር የሚውል ተጨማሪ 50 ቢሊዮን ዶላር እንዲፈቅድ ይፈልጋሉ። በተጨማሪም የገንዘብ ሚኒስቴር ለተወሰኑ ግለሰቦችና የንግድ ድርጅቶች የግብር ክፍያ እንዲያዘገይላቸውም አዘዋል። የአረጋውያን እንክብካቤ ቤቶች ከሕክምና በተያያዘ አላስፈላጊ የሆኑ ጉብኝቶችን በሙሉ እንዲከለክሉ ፕሬዚደንቱ መክረዋል። በመጨረሻም የዩናይት ስቴትስ ምክር ቤት ለአሜሪካውያን በአስቸኳይ ከሠራተኞች ደሞዝ የሚቆረጠውን ግብር ምህረት እንዲያደርግ ጠይቃለሁ። ይህን ጥያቄም አጥብቀው ያስቡበታል ብዬ ተስፋ አድርጋለሁ። ፕሬዚደንት ትራምፕ ትናንትና ቀኑ ላይ ከባንኮች ዋና ሥራ አስፈጻሚዎች ጋር ተወያይተዋል። ባንኮች በጥሩ ሁኔታ ላይ እንዳሉና ለማገዝም ዝግጁ መሆናቸውን ነው ኃላፊዎቹ የተናገሩት። ያም ሆኖ የኒውዮርኩ የአክሲዮን ገበያዎችና የፊናንስ ተቋማት ማዕከል ዎል ስትሪት የቫይረሱን በፍጥነት መዛመት እና የፈጠረው ያለመረጋጋት በኢኮኖሚው ላይ የከሰተውን ጉዳት ለመቋቋም እየተውተረተረ ነው። ትናንት የትላልቆቹን በኒውዮርክ የአክሲዮን ገበያ ተናጋጅ ኩባንያዎች ክንዋኔ የሚገመግመው ዳው ጆንስ ኢንዱስትሪያል አቨሬጅ የስድስት ከመቶ ማሽቆልቆል አሳይቶ ነው የዋለው። የስፓርታን ካፒታል ሴኩሪቲስ የተባለው የመዋለናዋይ አፍሳሾች አማካሪ ኩባንያ ዋና ኢኮኖሚስት ፒተር ካርዲሎ እንዲህ ሲሉ ይገመግሙታል። እንደሚመስለኝ የአክሲዮን ገበያዎቹ መመሰቃቀሉን ይቀጥላሉ። የሆነ ቦታ ላይ መዋለ ንዋይ አፍሳሹ እንግዲህ የሆነው ይሁን ብሎ የሚተውበት ሁኔታ ሊፈጠር ይችላል። ለማንኛውም የአክሲዮን ገበያው የኮሮና ቫይረስ ጉዳይ ርዕሰ ዜና ሆኖ የሚቆይ ይመስለኛል። ይህ በዚህ እንዳለ ትናንትና የዓለም የጤና ድርጅት የኮሮና ቫይረስ ወረርሽኝ ዓለም አቀፍ ወረርሽኝ ደረጃ መድረሱን አውጇል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም ናቸው ያስታወቁት ቫይረሱ በአሳሳቢና በከባድ ደረጃ እየተዛመተ መሆኑና ብሎም የተሰጠው ምላሽ በአስደንጋጭ ሁኔታ ዝቅተኛ መሆኑ በጥልቅ አሳስቦናል። ስለዚህም አሁን ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ሊፈረጅ የሚችልበት ደረጃ ላይ ደርሷል ብለን ደምድመናል። ይህ በዚህ እንዳለ ዋይት ሀውስ ከዩናይትድ ስቴትስ ምክር ቤት ሪፐብሊካን መሪዎች ጋር ብዙ መቶ ቢሊዮን ዶላር ይገመታል የተባለ የኢኮኖሚ ማነቃቂያ መርሃ ግብር ለማዘጋጀት እየተነጋገረ ነው። የተወካዮች ምክር ቤት ዲሞክራቶች በበኩላቸው የራሳቸውን ህግ አርቅቀው አቅርበዋል። mm ቆንጅት ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ ወደ ኢትዮጵያ ይመልሰናል። የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት ዛሬ የአራት ሚኒስትሮችንና የአንድ ኮሚሽነሪን ሹመት በአብላጫ ድምፅ አጽድቋል። አንዳንድ የምክር ቤቱ አባላት ሹመቱ ህወሓትንና የትግራይን ህዝብ ያገለለ ሹመት ነው ሲሉ ተቃውመውታል። በተቃራኒ የቆሙ ሀሳቦችም ሌሎች የምክር ቤቱ አባላት አሰምተዋል። መለስካቸው አመሀ ዝርዝሩን ይዟል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው የአራት ሚኒስትሮችና የአንድ ኮሚሽነር ሹመት አጸደቀ። በዚሁ መሠረት ቀደም ሲል የገቢዎች ሚኒስትር የነበሩት ወይዘሮ አዳነች አቤቤ ጠቅላይ ዓቃቤ ሕግ፣ የጤና ሚኒስቴር ሚኒስትር ዴኤታ የነበሩት ዶክተር ሊያ ታደሰ የጤና ሚኒስትር፣ አቶ ላቀ አያሌው የገቢዎች ሚኒስትር፣ ወይዘሮ ፈልሰን አብዱላሂ የሴቶች የሕፃናትና የወጣቶች ሚኒስትር ሆነው ተሾመዋል። ሹመቱን በጥብቅ የተቃወሙ የምክር ቤት አባላት ድምፃቸውን አሰምተዋል። ከእነዚህ መካከል ደግሞ ሹመቱ የህወሀትንና የትግራይን ህዝብ ያገለለ ፌዴራላዊ ስርዓቱንም ያፈረሰ ድርጊት ነው ያሉም ነበሩበት። ይሄ ሹመት በመሰረቱ የትግራይ ህዝብና ህወሀትን ያገለለ ሹመት ነው። ህወሀት የወከለውን ህዝብ የወከለውን እያለ በአቋራጭ ይህንን የሚገለልበትን ስርዓት ህገ መንግስታዊ ስርዓትና የህብረ ብሔራዊ ዲሞክራሲያዊ ስርዓት ፌዴራል ስርዓት እያፈረሰ ስለሆነ ይህን ሹመት በመሰረቱ ትክክለኛ አይደለም የሚል ሀሳብ አለኝ። ሌሎች ደግሞ መርህን ያልተከተለና የሀገሪቱን ችግር ያላገናዘበ ነው ሲሉ የሹመቱን ሂደት አጣጥለውታል። ኢትዮጵያ ካለችበት ከድህነት እጃችን ይዞ የሚያስወጣል መሪ ነው የምንፈልገው። ስለዚህ አዲስ ሀሳብ የሚያመነጭ በስራ ውጤታቸው ልክ ለመጠቀም የሚፈልጉ ከዚያ ውጭ በላይ አንዳች ጥቅም የማይፈልጉ ካለበለዚያ ግን በእነዚህ መስፈርቶች የማያልፉ ከሆነ የሚኒስትሮች ብዛት ለመጨመር ካልሆነ የሚኒስትሮች ብቃት እና አቅም ሊያመጡ አይችሉ። ሁለተኛ እንደገና ሽሞቱም ምንድን ነው? ጸበል ነው እንደ በየስድስት ወር እኮ ነው በስድስት ወር አዲስ ይመጣል፣ በስድስት ወር አዲስ ይባረራል። ምንድን ነው ይህ እቻ? ሀገር ተረጋግታ እንድትሄድ የተረጋጋ አመራር ያስፈልጋታል። ከእነዚህ ሀሳቦች በተቃራኒ ከቆሙት የምክር ቤቱ አባላት መካከል ደግሞ ሹመቱ እንደ ተባለው የትግራይ ህዝብንና ህወሀትን ያገለለ አይደለም ሲሉ ተከራክረዋል። ህወሀትን ያገለለ ነው የሚለው ድምዳሜ በጣም የተሳሳተ ድምዳሜ ነው። ይህንን የምልበት ምክንያት ዶክተር ሊያ ታደሰ ገብረመድህን ደግሟለሁ። ዶክተር ሊያ ታደሰ ገብረመድህን የትግራይ ተወላጅ ናቸው። ብሔራቸው ትግሬ ነው። ስለዚህ በዛ ውስጥ ወደ ደም ቆጠራና አጥንት ቆጠራ መግባት ሳያስፈልግ በካቢኔ ሹመት ውስጥ የትግራይ ክልል፣ የትግራይ ህዝብ የሚኖረውን ተዋጽኦ በሚያሟላ ሁኔታ የቀረበ በመሆኑ ይህንን ከግምት ውስጥ ማስገባት ይገባል። ሹመቱ የሀገሪቱን ችግሮች ሊፈቱ የሚችሉ ብቃት ያላቸውን ሰዎች ወደ ስልጣን ያመጣ አይደለም ለሚለውም ከሌላው ወገን ክርክር ቀርቦበታል። እኔ የቀረቡት ግለሰቦች ተቋም ክፍት አድርገን አይደለም። ልማትም ድህነትም እንድንቀርፍ ከሆነ ልማትም እንድናመጣ ከሆነ ተቋማት በተገቢው መንገድ እየተመሩ ተግባርና ኃላፊነታቸው ሊወጡ በሚችሉበት አግባብ ተቋማትን እያጠናከርን ነው እንጂ ሚኒስትር በሌለበት አጀንዳችን ድህነት ቅነሳ ነው በሚል በዚህ መንገድ መሄድ የለብንም የሚል እምነት ስላለኝ የተከበረው ምክር ቤት የቀረቡት የስራ ኃላፊዎች ኃላፊነታቸው ሊወጡ የሚችሉ ናቸው የሚል እምነት ስላለኝ በዚሁ መሰረት እንዲጸድቅን የሚሄድ ከፍ ሀሳቤ ለመስጠት በመጨረሻም የሚኒስትሮቹ ሹመት በአብላጫ ድምፅ ጸድቋል። ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር እንዲሆኑ ለፓርላማው የቀረቡት የአቶ ጸጋ አድራጌ ሹመትም በተመሳሳይ በአብላጫ ድምፅ ጸድቋል። በዛሬው ዕለት የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመትም በአብላጫ ድምፅ አጽድቋል። ከቦርድ አባላቱ በተለይ በዲያቆን ዳንኤል ክብረት ሹመት ላይ ከረር ያለ ክርክር ተካሄዶ አንድ መቶ አርባ ስምንት ለመቶ ሀያ ስድስት በሆነ አብላጫ ድምፅ ሹመታቸው ጸድቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። አድማጮች አሁን ወደ ተከታዩ መጽሔት ርዕስ እናልፍ፣ ደግሞ ወደ ደቡብ ያሻግረናል። የደቡብ ክልልን ሰላምና ጸጥታ ለማረጋገጥ የሕግ የበላይነትንም ለማስከበር አቋም ይዣለው ማለቱን የደቡብ ክልል ብልጽግና ፓርቲ ጽሕፈት ቤት ዛሬ ባወጣው መግለጫ አስታውቀዋል። በክልሉ አመራሮች ላይ የሚቀርበውን የብቃት ጥያቄ ክስ በተመለከተም መለኪያቸው ተግባራቸው ነው። ህዝቡ ቅሬታ ያቀረበባቸውን ግን በአዳዲስ አመራሮች ተክተናል፣ ሁሉንም አመራር ግን ማባረር አንችልም ሲል የክልሉ ብልጽግና ፓርቲ ያወጣውን መግለጫ ጠቅሶ መግለጫውን የተከታተለው ዘጋቢያ ን ዮናታን ዘብዲዮስ ባጠናቀረው ዘገባ በየደረጃው ለሚገኙ ለፓርቲው አመራሮች ለተከታታይ አስር ቀናት ሲሰጥ የነበረው ስልጠና መጠናቀቁን ዘግቧል። የክልሉ የብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊና የፓርቲው የፖሊስና የሪዮት ኃይልም ዘርፍ ኃላፊ አቶ አክሉ ታደሰም በክልሉ በተለያዩ ማዕከላት ለተከታታይ አስር ቀናት ሲሰጥ የነበረው የፓርቲው አመራሮች የስልትና የፖሊስ ስልጠና መጠናቀቁን ተከትሎ ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ ዜጎች በሰላም መኖር እንዲችሉና የህግ የበላይነትን ለማስከበር አመራሮች ተመሳሳይ አቋም መያዛቸውን ተናግረዋል። ነግዶ ሰርቶ በሰላም ወጥቶ የሚገባው ሰላም ሲኖር ነው፣ ህግ ሲከበር ነው ስርዓት ሲከበር ነው። መምህሩ የሚያስተምረው፣ አርሶ አደሩ አዝመራውን የሚሰበስበው፣ ተማሪው የሚማረው ህግ ሲኖር ነው፣ ስርዓት ሲከበር ነው። እዚህም እዚያም የጎበዝ አለቃ በሚፈነጭበት ሁኔታ ውስጥ ሀገርን በአግባቡ መምራት አይቻልም። ይሄ በጣም ክሊር አቋም የያዝንበት ጉዳይ ነው። በባለፉት ጊዜያቶች ለውጦች መጥተዋል፣ በሀገር ደረጃም በክልልም። ይሄንን አጠናክረን እንቀጥላለን ማለት ነው። ስለዚህ ይሄንን ማድረግ የማይችል ህግና ስርዓትን ማስከበር የማይችል አመራር አመራሩ ሆኖ መቀጠል ይቸግረዋል የሚል አቋም ይዘናል ማለት ነው። በዚህ ረገድ ደግሞ የህዝቡ ድጋፍ በተለያየ መንገድ ቼክ አድርገናል። ከህዝባችን ጋር ተወያይተናል። ከምንገምተው በላይ ነው። ህዝቡ ሰላም እንዲሆን ይፈልጋል። አገራዊ ለውጥ በተመለከተም በአመራሩ ዘንድ የነበረው የአተያይ ብዥታም ጠርቷል ያሉት አቶ አክልሉ አመራሮች የተግባርና የሀሳብ አንድነት ፈጥሯል በማለት ተናግሯል። ግልጽና የተለያዩ ይዘት ያላቸው ሀሳቦች በነፃነት ቀርበው ውይይት እንደተደረገባቸውም ተናግሯል። በመግለጫቸው የለውጥ ፍኖተ ካርታ ያሉት የመደመር ሂሳብና መዳረሻው ነው ያሉትንም ብልጽግና ለማሳካት መሰራት ባለባቸው ጉዳዮች ላይም ከስምምነት ላይ ደርሰናል ያሉት ኃላፊው አገራዊ አስተሳሰብ እንዲዳብር ልዩነት በሚያጎሉ እይታዎችና በአንድነት መካከል ፈር ለቆ የቆየውን ሚዛን ለማስተካከልም ምክክር መደረጉንም ተናግሯል። በሀገራችን ውስጥ ለውጥ እንዲመጣ ካደረጉ ጉዳዮች መካከል ባለፉት ሶስት አስርት አመታት በሚጠጋ ጊዜ ያደረግነው ጉዞ ላይ ብሔራዊ ማንነት እና የብዛህነት አሳሰብ ፕላስ ሀገራዊ ማንነት በብዝሃነት ውስጥ ያለን አንድነት የማጠናከር ጉዞ ሚዛን ጠብቆ አልሄደም፣ የሚል ቦልድ ግምገማ አለን። ስለዚህ አንዱ ብልጽግና የሚያስተካክለው ጉዳይ ይህንን ነው ማለት ነው። ሀገራችን የብዝሃነት ሀገር ነች፣ ምንም ጥርጥር የለው። በብዝሃነት ውስጥ ግን ብዝሃነትን የሚያስተሳስር እጅግ በጣም በርካታ አንድ የሚያደርጉን ጉዳዮች አሉ። ስለዚህ በመጣንበት ጉዞ የተዘመሩ አብዛኛው መዝሙሮች ልዩነቶቹ ላይ ጎላ ባለመንገድ ጥሩ ተደርገው የተከሸኑ መዝሙሮች ናቸው። በምንም ተአምር ሊታለፍ የማይችል እና ተመሳሳይ ትኩረት ሊያገኝ የሚገባ ደግሞ የአንድነት አሳሰብ የአንድነት ስፒሪት ያለን ደግሞ ሕዝቦች መሆናችን ደግሞ ሊክድ የሚችል አካሄድ የትም እንደማይደርሰን ገምግመናል ማለት ነው። ስለዚህ ይህንን ሊቀርፍ የሚችል የሀገራዊ አንድነት መንፈስ የሀገር አሳሰብ መንፈስ የሚዳብርበት ሆኖ አልፏል ማለት ነው። በሰልጣኝ ውስጥ በተለያየ ጊዜ በክልሉ አመራሮች ላይ የአመዳደብ ሁኔታና የአፈጻጸም ብቃት በተመለከተ ለሚቀርባቸው ክስም በአመራሮች ላይ ለሚወሰደው እርምጃ መለኪያው ተግባር ነው። ህዝቡ ቅሬታ ያቀረቡባቸውን በአዲስ አመራሮች ተክተናቸዋል፣ ግን ሁሉንም አመራር ከኃላፊነት ማባረር መፍትሄ አይሆንም ብሏል። ወደዚህ ለውጥ ከተገባ በኋላ በክልል ውስጥ ያለ አመራር አንዳንዱ አካባቢ 85 በመቶ አንዳንዱ አካባቢ ዘጠና በመቶ በጣም ያነሱ አካባቢዎች ሰባ አምስት በመቶ አካባቢ አመራር አዲስ አመራር ነው ያለው። ስለዚህ በዚህ ሂደት ውስጥ ህብረተሰቡ ቅሬታ ያነሳባቸው የነበሩ በርካታ አመራሮች ወጥተዋል። በአንጻሩ የተሻሉ ናቸው ተብሎ የሚታሰቡ አመራሮች ወደ መዋቅር ገብተዋል። እዚህ ጋር ግን የሚቀሩ ጉዳዮች ይኖራሉ። አንድ አዲስ የገባውም አመራር በልምድም በእውቀትም እየዳበረ መሄድ አለበት። በተግባር መፈተሽ ይኖርበታል። እስከዛ ድረስ አዲሱም አመራር አካባቢ የሚኖር ክፍተት እንዳለ ሊታወቅ ይገባል ማለት ነው። ችግር ያለበት ደግሞ ይወጣል፣ አዲስ ይገባል። አዲስ የገባውም ደግሞ በጣም እየፈጠነ ያለው የብልጽግና ባቡር መመጠን የሚችል ፍጥነት ያለው ይቀጥላል፣ ያንን ያልቻለ ደግሞ እሱም እየተራገፈ ይሄዳል ማለት ነው። ስለዚህ በዚህ መንገድ ነው እየተካሄደ ያለው። ከአመራር አንጻር በክልል ደረጃ በከፍተኛ አመራር ደረጃ በበላይ አመራር ደረጃ አዳዲስ ወጣቶች እየገቡ ነው ማለት ነው። ከነባሩም ውስጥ የተሻሉ የሚባሉ ይቀጥላሉ ማለት ነው። እየቀጠሉ ነው የሚገኙት። እዛም ውስጥ ከቀጠሉም ውስጥ አዲስ ከገቡትም ውስጥ ችግር ያለበት እየታየ ይሄዳል ማለት ነው። አመራርን በሚመለከት የምንሄድበት መንገድ ይሄ ነው። ከዚህ ውጪ ለሰብ ፍላጎቶች በአሳሰብ ደረጃ አመራር ተጠራርጎ ካልወጣ ደግሞ ሊስተካከል አይችልም፣ ተብሎ ደግሞ የሚታሰቡ አሳሰቦችም እንዳሉ ማወቅ ይፈልጋል ማለት ነው። ዞሮ ዞሮ ሪፎርሙ አንዱ የተደረገው ከላይ ጀምሮ ከሀገር መሪ ጀምሮ ሪፎርሙ አንዱ የተደረገውና ያስፈለገው አመራር ላይ ነው። በጸጥታ መታወክ ምክንያት ስልጠናውን ያልጀምሮ የምዕራብ ዞኖች የአካባቢው ሰላም ሲረጋገጥ እንደሚቀጥሉ የገለጡት ኃላፊው ለ12260 አመራሮች በተለያዩ ማዕከላት ሲሰጥ ነበረው ስልጠና መጠናቀቁም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳ። ዮናታንን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ምዕራብ ኢትዮጵያ ነው የምንሻገረው። በነቀምቴ ከተማ ባለፈው አንድ አመት ውስጥ የተፈጠረው አለመረጋጋት በአካባቢው የንግድና ኢኮኖሚያዊ እንቅስቃሴ ላይ ጫና አሳድረዋል ሲሉ አንዳንድ የከተማይቱ ነዋሪዎች ይናገራሉ። አንዳንድ ባለሀብቶችም ወደ ሌሎች አካባቢዎች በመሄድ ላይ ናቸው ይላሉ። የኢንተርኔት አገልግሎት በከተማዋ መቋረጡና በአብዛኛው ወለጋ ዞኖች የስልክ አገልግሎት ያለመኖርም ስራቸው ላይ እንቅፋት መፍጠሩን ነው በንግድ ስራ የሚተዳደሩት እነህ ግለሰቦች የተናገሩት። የነቀምቴ ከንቲባ አቶ በሪሶ ተመስገን በበኩላቸው ከተማዋ በአሁኑ ሰዓት ተረጋግታለች፣ ሁለንተናዊ እንቅስቃሴዋም እንዲቀላጠፍ ውይይት እናደርጋለን ማለታቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል። አንዳንድ የነቀምቴ ነዋሪዎች ከተማ ውስጥ ባለው የጸጥታ ስጋት የየዕለት ተግባራቸውን በአግባቡ ማከናወን አለመቻላቸውን ይናገራሉ። በተለይ ከምሽቱ አስራ ሁለት ሰዓት በኋላ ከተማ ውስጥ መንቀሳቀስም ሆነ አንድ ሰው ችግር ቢደርስበት ወይም ሐኪም ቤት መሄድ ቢፈልግ በጸጥታ ኃይሎች ሊደበደብ ወይም ሊዋከብ ስለሚችል ከቤት መውጣት አዳጋች ነው ይላሉ አንድ ለደህንነቴ ይፈራለው በማለት ስማቸው እንዳይጠቀስ የጠየቁ ግለሰብ። ይህ ግለሰብ ምንም ያህል ከፍተኛ የመንግስት ወታደሮች በከተማው ቢንቀሳቀሱም ህብረተሰቡ ከጸጥታ ስጋት አልተላቀቀም ብለዋል። ለዚህም ደግሞ እንደ ማሳያ የሚያቀርቡት ባለፈው ሰኞ የአንድ ግለሰብን በጠራራ ፀሐይ ከተማ ውስጥ ባልታወቀ ሰው መገደል ነው። የታጠቀ የመንግስት ኃይል ከተማዋን ተቆጣጥሯታል። ነገር ግን ይህ ሁሉ ኃይል እያለ አሁንም የሰው ህይወት እየጠፋ ነው። ለምሳሌ ባለፈው ሰኞ አንድ ስሙን የማላውቀው ግለሰብ በጥይት ተመቶ ሞቷል። የጸጥታ ኃይሎች ከተማ ውስጥ መንገድ ላይ የሚሄድ ሰውን ይደበድባሉ፣ ያስፈራራሉ፣ እስርም ይፈጽማሉ። ከኑሮ ውድነት የተነሳም ለመኖር ከባድ ሆኖ ብናል። ይህ ችግር ተደማምሮ ተስፋ መቁረጥ ውስጥ እያስገባን ነው። አንዳንድ ባለ ሀብቶች ከተማዋን ለቀው ወጥተዋል። እኛም እዚህ የቆየ ነው ሌላ ቦታ ሄዶ ለመኖር የሚያስችል የገንዘብ አቅም ስለሌለን እንጂ በከተማው የሚታየው የሰብአዊ አያያዝ ሮጠ ወደ ሌላ ቦታ እንድትሄድ የሚያደርግ ነው። ባለፈው ዓመት ውስጥም በርካታ ግለሰቦችና የመንግስት ስራ ኃላፊዎች በነቀምቴ ባልታወቀ ኃይል ተገለዋል። ነገር ግን ኃላፊነቱን የወሰደ ወይም ተጠያቂ የሆነ አካል የለም ያሉት ግለሰቡ በጸጥታ ስጋት ሳቢያ አንዳንድ የከተማ ባለሀብቶች ወደ ሌሎች ከተሞች በመሄዳቸው የንግድ እንቅስቃሴውም ተዳክሟል ይላሉ። ሌላው አዱኛ አባላለው ያለኝ የከተማ ነዋሪ የኢንተርኔት አገልግሎት በከተማው ከተቋረጠ ሁለት ወር በማለፉ ባለፈው ዓመት ከዩኒቨርስቲ የተመረኩ ቢሆንም በድረገጽ ላይ የሚለቀቁ የስራ ሎችን ለመመዝገብም ሆነ መወዳደር አልቻልኩም ብሏል። የስልክ አገልግሎቱም በአብዛኛዎቹ የወለጋ ዞኖች በመቋረጡ ነጆ ካሉ ቤተሰቦቼ ጋር ተገናኝቼ ስለሚያስፈልገኝ የገንዘብ ድጋፍና እነሱም ስላሉበት ሁኔታ ማወቅ አልቻልኩም ሲል መንግስት አገልግሎቱን በቶሎ መክፈት አለበት በማለት አሳስቧል። ሌላው ለደህንነታቸው ስለሚፈሩ ስማቸው እንዳይጠቀስ የጠየቁ የኢንተርኔት አገልግሎት በመስጠት እንዲሁም በንግድ ስራ የሚተዳደሩ ግለሰብ በስልክና ኢንተርኔት አገልግሎት መዘጋት ደረሰ ያሉትን ጉዳት እንዲገልጸዋል ገልጸዋል በኢንተርኔት እና በአንዳንድ የኮምፒውተር መለዋወጫ እቃ ሻጭ ነው የምተዳደረው። እኔ በአሁኑ ሰዓት የኢንተርኔት አገልግሎት ከተቋረጠ ጀምሮ በስራችን ላይ ትልቅ የሆነ ተጽዕኖ ፈጥሯል። አንዳንድ እቃዎችን ድሮ ከአዲስ አበባ ስንገዛ በፎቶ አስደግፎ ነበር የሚልኩልን፣ ብራንዱን አይነቱ። በአሁኑ ሰዓት ይንን ማድረግ አንችልም። በአካል ወደ አዲስ አበባ ሄደን ማምጣት ነው ያለብን። ያንን በማድረግ ደግሞ አንደኛ ያካፈለ ነው ምስራችንን ስራችንን እየሰራን እቃችንን እነዚህ ቁጭ ብለን እናዛለን። አሁን ግን በአካል ሂደን ማየት ስላለብን ያለን የእቃውን ጥራት በኢኮኖሚያችንም ላይም ብራው ተሰነ ሆቴል ዘን ትራንስፖርት ምናምን ብለን የሚያመጣውና አሉታዊ የሆነ ተጽዕኖ ፈጥሮብናል። እንዲሁም ደግሞ ወደ ወለጋ አሶሳ አካባቢ ካሉ ከተማሪዎቻችን ጋር በድሮ መገናኘት አልቻለን። ምክንያቱም እቃ ከዚህ ነው የምንልክላቸው። ለነሱም እንዲሁ በምስልና በድምፅ አስደግፈን እቃ እኔ ጋ አለ ወይ ደግሞ የሚያስፈልጉትን አንተ ጋለው ብሎ ብሮ ልግላት ነበር እሱ። አሁን ግን ያንን ማድረግ አልቻለም። ወደ ወለጋ ወደ ምዕራብ ወለጋ ካሉ ጋር ደግሞ በድምጽ ራሱ መገናኘት አልቻለም። በአካል ካልመጡ በስተቀር ይሄ ነገር በስራችን ላይ ኦልሞስት በጣም መጥፎ ጥላ ፈጥሮብናል። ወደ መብጋት ብዙ ነጋዴዎች ከተማውን ለቆ የወጡ ነው። በእኛ አካባቢ የጨለማ ጊዜ ነው ማለት ይቻላል። እና ግብር መክፈል የምንችለው ስንሰራ ነው። በጣም በጣም እየተቸገረን ነው። የኢንተርኔት አገልግሎት

የነቀንቴ ከንቲባ አቶ በሪሶ ተመዝጌን የኢንተርኔት አገልግሎት መዘጋትን በተመለከተ የክልሉ ወይም ጉዳዩ የሚመለከታቸውን የኢትዮ ቴሌኮም ባለስልጣናት ጠይቁ ያሉ ሲሆን ከተማዋ አሁን ተረጋግታ ሁለንተናዊ እንቅስቃሴዎችም ያለ ችግር እየተከናወኑ ነው ብለዋል። የአንዳንድ ባለሀብቶቹ ወደ ሌላ ስፍራ መሸሽ አልሸሸጉም። ከንቲባው ያነሳው ጥያቄ ትክክል ነው። እኔ ወደ ከንቲባነት ስልጣን ከመጣው ገና ሁለት ወሬ ነው ከመጣው ወዲህ ኞቹ ባለ ሀብቶች ወደ ሌላ ቦታ እንደሄዱ በግልጽ አላውቅም። ነገር ግን ነቀምቴ ከዚህ በፊት በጸጥታ ችግር ውስጥ በነበረችበት ወቅት ወንጀል መበራከቱና ምቹ ሁኔታ እንዳልነበረ ይታወቃል። አሁን ግን ከተማው ተረጋግቶ ሰላምም ሰፍኗል። ከባለ ሀብቶችና ከህብረተሰቡም ጋር እየተወያየን ነው። እዚያ ያለው ባለ ሀብት ብቻ ሳይሆን ከሌላም ቦታ መጥቶ ከተማዋን እንዲያለማ እንፈልጋለን። የህግ በላይነት ተረጋግጦ ማንኛውም ሰው የአለምንም ስጋት እንዲንቀሳቀስና ነቀምቴ የንግድ ማዕከል እንድትሆን ትልቅ ዝግጅት እያደረግን ነው። ባለፈው ሰኞ በከተማው ተገደለ ስለተባለው ግለሰብ ፖሊስ ምርመራ እያደረገ መሆኑን ጠቅሰው ከ12 ሰዓት በኋላ የጸጥታ ኃይሎች በህብረተሰቡ ላይ ድብደባና አውከባ ይፈጽማሉ የተባለውን አስተባብለዋል። የጸጥታ አካላት ሰው እንደበደቡ ይህን አደረጉ ይህን በደል ፈጸሙ ተብሎ የሚቀርበው ወቀሳ እኔ በተጨባጭ ይህ ሁኔታ ይፈጸማል የሚል እምነት የለኝም። በመንግስት የተጣለው የማዘዣ ማዕከል አስተዳደሩም በመንግስት ነው ሊነሳ የሚችለው በእኛ የስልጣን ደረጃ እልባት የሚያገኝ አይደለም። ከፍተኛ ቁጥር ያላቸው የመንግስት ታጣቂዎችም በከተማው የሚንቀሳቀሱት በሰሜኑ የሀገሪቱ አቅጣጫ የነበረው ወታደራዊ እዝ ወደ ምዕራብ በመዘዋወሩ ነው እንጂ የማዘዣ ማዕከል አስተዳደር ጋር ያያዝም ሲሉ ተናግረዋል። አቶ በሪሶ የከተማ አስተዳደሩ በመሰረተ ልማትና አገልግሎቶች ላይ የሚታዩ የህዝብ ሮሮዎችን ለመፍታት ከህብረተሰቡ ጋር እየተወያየ ችግሩን ለመፍታት እየሰራ ነው ሲሉም ተናግረዋል። ከንቲባው በምዕራብ ኦሮሚያ በተለይ ምዕራብ ወለጋ፣ ቄሌም ወለጋና ና በሆሮ ጉድሮ ወለጋ ሙሉ በሙሉ እንዲሁም በምስራቅ ወለጋ አብዛኛው ቦታ ለሁለት ወራት የተዘጋውን የኢንተርኔትና ስልክ አገልግሎት መንግስት እንዲከፍት ሂዩማን ራይትስ ዎች የተባለ የሰብአዊ መብት ተሟጋች ባለፈው ሰኞ መግለጫ አውጥቶ ነበር። ቡድኑ በመግለጫው የአገልግሎቶቹ መቋረጥ ቤተሰቦች መካከል ያለውን ግንኙነትና ለኑሮ አስፈላጊ የሆኑ አገልግሎቶችን ከማስተጓጎሉ በተጨማሪ መንግስት በአካባቢው በታጣቂዎች ላይ እያካሄደ ያለውን ዘመቻ በተመለከተ መረጃ እንዳይኖር አድርጓል ብሏል። በዚህ ጉዳይ ዙሪያ ማብራሪያ ለመጠየቅ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻን ለማግኘት ያደረግነው ሙከራ አልተሳካም። እንዲሁ የኢትዮ ቴሌኮም የስራ ላፊዎችንም ስለ ጉዳዩ ለመጠየቅ ያደረግኩት ሙከራ ለጊዜው አልተሳካም። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ ከዚህ በፊት በሰጡን ቃል ግን በምዕራብ ኦሮሚያ አንዳንድ ቦታዎች ላይ የመገናኛ መሰረተ ልማቶች በመውደማቸው እንደተስተካከሉ አገልግሎቱ ይከፈታል ብለው ነበር። የኢትዮጵያ አገር መከላከያ ሰራዊት ምክትል ኢታማዦር ሹም ጄኔራል ብርሃኑ ጁላ ባለፈው ወር ውስጥ ለቢቢሲ አፋን ኦሮሞ በሰጡት ቃል በአካባቢው የአገር መከላከያ ሰራዊት በታጣቂዎች ላይ እየወሰደ ካለው እርምጃ ጋር የተያያዘ መሆኑን አረጋግጠው የስልክ አገልግሎት እንዲቋረጥ መደረጉ በታጣቂዎች ላይ የሚወሰደውን እርምጃ ስኬታማ አድርጎታል ብለውም ተናግረው ነበር። የተቃራኒው የኦሮሚያ ክልል ብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳ ከዚህ በፊት በሰጡን ቃል የአገልግሎቱ መዘጋት መንግስት በታጣቂዎቹ ላይ ከሚወስደው እርምጃ ጋር ግንኙነት የለውም ብለው ነበር። ለአሜሪካ ድምጽ ናኮር መልካ ካምቦ ናኮርለ ዘገባው አመሰግናለሁ። አድማጮች የኮሮና ቫይረስ ወረርሽኝ ጉዳይ እያነጋገረ ነው። የኮሮና ቫይረስ መዛመት በተለያዩ ሀገሮችም የወትሮን የዕለት ተዕለት የህይወት ዘይቤ በእጅጉ እየቀየረ ይገኛል። በአውስትራሊያ በፊልም ቀረጻ ላይ የነበረው እውቁ የፊልም ተዋናይ ቶም ሃንክና ባለቤቱ ሪታ ዊልሰን ለኮሮና ቫይረስ በመጋለጣቸው ራሳቸውን ከሌሎች ማግላቸውን በትላንትናው ምሽት አስታውቀዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ እና ባለቤታቸው ቀዳማዊት እመቤት ሶፊ ግሪጎሪ ትሩዶ ራሳቸውን በቤት ውስጥ ለመገደብ መገደዳቸውን ይፋ አድርገዋል። በሌላ ዜና የብራዚሉ ፕሬዚዳንት ቦልሴናሮ እና ቃል አቀባያቸውን በተመሳሳይ ለኮሮና ቫይረስ መጋለጣቸውን በምርመራ መረጋገጡን አስታውቀዋል። የተለያዩ ታዋቂ ሰዎች በአሁኑ ሰዓት የኤንቢኤ የዩናይትድ ስቴትስ የስፖርት ሰዎችን ጨምሮ ለቫይረሱ መጋለጣቸውን እየተናገሩ ነው። እንግዲህ ሌሎች ዘገባዎችንም ወረርሽኙን አስመልክቶ በተመሳሳይ ማቅረባችን እንቀጥላለን። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቶ ሰዓት ከ35 መሆኑን ያመለክታል። የሁለተኛውን ክፍል ቀዳሚ ዝግጅት እናሰማችሁ። ቀደም ብለን በመግቢያው ለቅምሻ ያሰማ ነው ነው ከዚሁ የኮሮና ቫይረስ ከፈጠረው የዓለም ስጋት ጋር ይገናኛል። የዓለም ስጋት የሆነው የኮሮና ቫይረስ ስርጭት ለመቆጣጠር ከህብረተሰብ ምን ይጠበቃል ሲል ይንደረደራል ባልደረባችን ሙክታር ጀማል ያጠናቀረው ዘገባ በተለይ እንደ ኢትዮጵያ ያሉ አገሮች ምን አይነት ዝግጅት ለቫይረሱ መተላለፊያ መንገድ የሚሆኑ ልማዶች እንዳሉ፣ እንዴትስ መከላከል ይቻላል ይናስመልክቶ ያጠናቀረውን ተከታዩን ዝግጅት ልኮልናል። በቻይና ሁቤ ክፍል ሀገር ውሃን ከተማ መጀመሪያ መከሰቱ የሚነገርለትና ኮቪድ-19 ተብሎ የተሰየመው ኖቨል ኮሮና ቫይረስ ዛሬ ድረስ 114 ሀገሮችን አስቆጥሯል። ይህ እያደር ዓለምን ሊያዳርስ ነው ተብሎ የተፈራው ቫይረስ የዓለም ወረርሽኝ የሚል ስያሜ በዓለም አቀፍ የጤናው ድርጅት ደብሊው ኤች ኦ ተሰጥቶታል። አይበለውና ወደ ኢትዮጵያና ሌሎችም ቢመጣ ማህበረሰቡ ምን ዓይነት የመከላከል ዘዴን መከተል ይኖርበታል? ይህም በተመለከተ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የዓለም ጤና ደንብ ዳይሬክቶሬት ዳይሬክተር የሆኑትን ዶክተር ፈይሳ ረጋሳን ጋብዘናል። ዶክተር ፈይሳ የመከላከል መንገዶችን በመጥቀስ ይጀምራሉ። እንዴት ይከላከላል? የምሉት ነገሮች የወሳኝ ነገሮቹ አንደኛ የእጅ ንጽህና መጠበቅ ነው። እጅም በሳሙናና በውሃ መታጠብ እንደገና ደግሞ አልኮል መጠቀም ይቻላል። ስለዚህ የእጅ ንጽህና መጠበቅ ዋናው ነው። ሁለተኛ በሚያስላቸው የሚያስነድሳቸው ሰዎች ከአንድ ሜትር በላይ መሆን ይጠበቃል። እነዚህ ዋና ዋናዎቹ ናቸው። እስካሁን ኢትዮጵያ ውስጥ ይህ ቫይረስ መከሰቱ ዘገባ ባይኖርም በአጠቃላይ ማህበረሰቡ ማድረግ ያለበት ጥንቃቄ ካለው በተለይ ከኢትዮጵያ ማህበረሰብ አኗኗር ጋር ሰላም ሲባባል መጨባበጥ፣ መሳሳ፣ መተቃቀፍ የሚመስሉ የሰላምታ ልውውጦች አለው። ምን አይነት ጥንቃቄዎች ናቸው መደረግ ያለባቸው። ሊገባ ይችላል ከገባ በኋላ ሰቡ ራሱ እንዴት መጠበቅ አለበት የሚሉትን ነገሮች በስፋት በአሁኑ ጊዜ ህብረተሰቡ ማሳወቅ በጣም ተገቢ ነው ተብሎ ይታመናል። በዓለም አቀፍ ደረጃው እንደዚህ እየተሰራ ስለምገኝ ማለት ነው። መጨባበጡንም መተቃቀፉንም ለጊዜው ለዚህ ቫይረስ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው ማለት ነው። ስለዚህ ሰላምታ የምንለዋወጥባቸውን አካል አካል ሳይገናኝ ሰላምታ የምንለዋወጥ መንገድ ጠቀም ይቻላል እና ለተወሰነ ጊዜ በዛ መልኩ ህብረተሰቡ ያንን ማድረግ በጣም አስፈላጊ ነው። የእኛ ማህበረሰብ እንደሚታወቀው ኑሮውም በጣም የጋርዮሽ የሆነ ባህል አለው። ችግር ቢፈጠር ምን አይነት ጥንቃቄዎች ናቸው በቀጥታ ከኢትዮጵያ ማህበረሰብ አንጻር መደረግ ያለባቸው? አሁን፣ የምንላቸው የሶሻል ኢቨንቶችን ሁሉ መቀነስ በጣም አስፈላጊ ነው። ምክንያቱም ሰዎች በሚገናኙበት ጊዜ፣ በአንድ ቦታ በሚሆኑበት ጊዜ በቀላሉ ይህንን ቫይረስ ከተያዘ ሰው ወደ ጤናማ ሰው ሊያስተላልፍ ስለሚችል እነዚህን ሶሻል ኢቨንቶችን ሁሉ መቀነስ አስፈላጊ ይሆናል ማለት ነው። ሌሎች ሀገሮችም እያደረጉ እንዳሉት በሀገራችንም ምናልባት ይሄ ቫይረስ ከተከሰተ ከገባ እነዚህን መፈጸም በጣም አስፈላጊ ይሆናል። አሁን በተለይ ለጥንቃቄ ሲባል ውጭ ሀገሮች የአፍንጫና የአፍ መሸፈኛዎችን በብዛት እየተጠቀሙ ይገኛሉ። በተለይ ከውጭ የመጡ ሰዎች የአፍና የአፍንጫ መሸፈኛ አድርገው ሲመጡ አዲስ አበባ ውስጥ የመደንገጥ የመፍራት ስሜቶች ይታያሉ። መሰል የአፍና የአፍንጫ መሸፈኛዎችን ለመላመድ ምንድን ነው መደረግ ያለበት? አሁን ሰው ቢያደርግ ምን አይነት ተጽዕኖ ይኖረዋል? አፍና አፍንጫን እንግዲህ ምናልባትም ከተጠቁ በሽታው ካለባቸው ሀገሮች የሚመጡ ሰዎች ልዩ ትኩረት ይሰጣቸዋል። ስለዚህ ይሄ በአፍ ላይ የሚደረገው ማስክ የምደረገው አንደኛ በሽታ ላለበት ሰው፣ ሁለተኛ ለጤና ባለሙያ ነው የምንጠቀመው እንጂ ህብረተሰቡ ይህንን በአሁኑ ጊዜ መጠቀም አለበት የምለው አይደለም። አሁን ያለው ሪኮመንዴሽን ማለት ነው። በሽ ጠቅላላ ህብረተሰቡ ያንን ማድረግ አለበት የምል ነገር አይደለም። የተለያዩ ማህበረሰብ ውስጥ የሚወሩ በማህበራዊ ሚዲያዎች የሚነገሩ ለቫይረሱ ማገገሚያ ወይ ደግሞ ማሻያ ናቸው ተብለው የሚወሩ ነገሮች አሉ። ለምሳሌ እንደ ነጭ ሽንኩርት፣ ሎሚ በውሃ ሞቀ ተደርጎ መጠጣት የሚባሉ ምክር ሃሳቦች እንደት እንዴት ነው የሚታዩት በሳይንስ እንግዲህ ሰዎች ራሳቸውን በምግብ መገንባት አለባቸው። የተመጣጠነ ምግብ መመገብ አለባቸው። ይሄ እንደ ማንኛውም በሽታ ሰዎች በዚህ መልኩ ራሳቸውን ከጠበቁና ራሳቸውን ከገነቡ በሽታ በቀላሉ ለመጠቃት ወደ ኃይል ይሆናቸዋል ማለት ነው። በሽታው ከገባ በኋላ የሰውነት የመከላከያ አቅማቸው በጥሩ ሁኔታ ያንን ሊቋቋም ይችላል የምለውን ማንሳት ይቻላል። ስለዚህ እነዚህ አሁን ኢንዶሚን በሽንኩርት የሚሆን መመገብ ምንም ክፋት የለውም። ከዚህ አንጻር ማየት ይቻላል። ነገር ግን እንደ መድኃኒት ነው የሚሆን ሽንኩርት፣ ሌሎች የሚነሱን ነገሮች ሁሉ ተያዘውን ሰው ይሰውሳሉ የምል አሁን ሳይንሳዊ መሰረት የለውም ማለት ነው። ሰዎች አሁን ታመው ቫይረሱ ተገኝቶባቸው ህክምና ላይ ከነበር በኋላ ተሽሏቸው ወይ ድነው ተመልሰዋል የሚባለው ዜና መድኃኒት ከሌለው እንዴት ነው የሚድኑት ከቫይረሱ? እንግዲህ የተለባለም ላይ ያሉት በሽታዎች የተለያየ ባህር ያላቸው በበሽታ የተያዘ ሰው ሁሉ ይሞታል፣ ሁሉም ቫይረስ ይገላል ማለት አይደለም። አሁን በጉንፋን የሚሞተው ሰው ከአንድ ፐርሰንት በታች ነው የሚሞተው እና አንደኛ ናቹራሊ ሰዎች የመከላከያ አቅም አላቸው። ቫይረሱ የሰውዬ መከላከያ አቅም ከሁለት አንዱ ያሸንፋል ማለት ነው። ነገር ግን ቶሎ ብለ ወደ ሕክምና መሄድ ደግሞ ይህንን ፕሮባብሊቲ ይጨምራል፣ የመዳን ፕሮባብሊቲ ይጨምራል እና ስለዚህ ይሄ በሽታ የሚገነው ቀደም ሲል ወደ ሁለት ፐርሰንት ነው እየተቀመጠለት ናቹራሊ፣ በአሁኑ ጊዜ ግን ከጣሊያን ከተዛመተ በኋላ ይሄ ከመቶ ፐርሰንት ወደ ሶስት ነጥብ አራት እና ከዛ በላይ እየሆነ መጥቷል ማለት ነው ስለዚህ የተያዙት ሰዎች ሁሉ ይሞታሉ ማለት አይደለም። አሁን ምንድን ነው በብዛት እየተራጨ ስለሆነ፣ በዓለም አቀፍ ደረጃ እየተራጨ ስለሆነ የሚያዙ ሰዎች ቁጥር እየበዛ ስለመጣ ለምሳሌ ወደ መቶ ሀያ ስድስት ሺ ሁለት መቶ ሀምሳ አራት ይላል በአሁኑ ጊዜ በዓለም ላይ ነገር ግን ከነዛ ውስጥ የሞቱ ግን ወደ አራት ሺ ስድስት መቶ ሰላሳ ሰባት ይሄ ቁጥር ቀላል አይደለም። አሁን ፐርሰንተጁን ብቻ ማየት ሳይሆን የሞቱ ሰው ስንት ናቸው፣ የተያዙ ሰዎች ስንት ናቸው የምለውን ነገር ማየት በጣም አስፈላጊ ይሆናል እና ስለዚህ ይህንን ፐርሰንት ከሆነ የቀሩት ያገግማሉ ማለት ነው። ዓለም አቀፍ የሳይንሱ ሂደት እና የምርመራውን ሂደት በተመለከተ ስለ ኮሮና ቫይረስ የዓለም ሳይንቲስቶች ምን ተስፋ አላቸው? ምንድን ነው ሌላ መሰረታዊ መፍትሄ ሊመጣ የሚችለው ብለው ተስፋ የሚያደርጉት እርስዎ? በዓለም አቀፍ ደረጃ ያሉት ታዋቂ ሳይንቲስቶች አሁን በዚህ ላይ ሪሰርችን እያደረጉ ነው። ስለዚህ አንዱ ተስፋ ምንድን ነው ክትባት ይገኛል ነው ሁለተኛው መድኃኒት ሊገኝለት ይችላል የሚል ተስፋ አለ። ምክንያቱም በአሁኑ ጊዜ አግሬሲቭ ላይ ምርምሮች ክትባትን ደቨሎፕ ከማድረግ እና መድኃኒትንም በዛ መልኩ ለማግኘት ርብርብ እየተደረገ ነው ያለው። በዚህ መልኩ የዓለም ጤና ድርጅትን ፋይናንስ እያደረገ ነው። ሌሎችም ዓለም አቀፍ ሪሰርች ተቋማት ሁሉ ይህንን እየሰሩ ነው እና በምንፈልገው ፍጥነት አንድን መድኃኒት፣ አዲስ መድኃኒት እና ክትባት ማግኘት ጊዜ ስለሚወስድ በምንፈልገው ጊዜ ባይደርስም እስከዛ የመከላከሉን ነገር አጠናክረን ለወደፊቱ ግን ክትባቱም መድኃኒቱም ደርስ ይችላል የሚል ነገር ነው ያለው በዓለም አቀፍ ደረጃ። ዶክተር ፈይሳ ረጋሳ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና ደንብ ዳይሬክተር በአድማጮቻችን ስም በጣም ላመሰግኖት ፈልጋለሁ። እናመሰግናለን። እኔም አመሰግናለሁ። እኔም ሙክታሪንና ሙያዊ ማብራሪያውን የሰጡንን ዶክተር ፍይሳ ረጋሳ እናመሰግናለሁ። አድማጮች፣ የኮሮና ቫይረስን መዛመት በተመለከተ በተጠናቀረ ሌላ ዘገባ ከአዲስ አበባ ወደ አማራ ክልል እንሻገረው። የቫይረሱን መዛመት ለመግታት የያዙትን የመከላከል ጥረት አስመልክቶ የክልሉ የህብረተሰብ ጤና ኢንስቲትዩትና ባለሙያዎች የሰጧቸውን አስተያየቶች አካቶ የደሴው ዘጋቢያችን መስፍን አራጌ ደግሞ ተከታዩን አጠናቅረዋል። ከሰሞኑ የማህበራዊ ድረገጽ ተጠቃሚዎች በስፋት ከተቀባበሉት መረጃ ውስጥ አንዱ ከሎሚ ጋር ይገናኛል። በቻይናዊ የህክምና ባለሙያ ተጻፈ ተብሎ በድምፅና በጽሁፍ የተሰራጨው መረጃ ሎሚን በሞቀ ውሃ መጠጣት በኮሮና ቫይረስ ከመያዝ ይታደጋል የሚል አንድምታ አለው። እንዲህ አይነት መልእክቶች በጥንቃቄ ካልተመዘኑ ጉዳታቸው የከፋ እንደሆነ የአማራ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተማ ኃይሌ ያስረዳሉ። ስለ በሽታውም ሆነ ስለ መድኃኒቱ ብዙ ነገሮች ይባላሉ። በማህበራዊ ሚዲያ አዲስን በሽታ ስለሆነ ሳይንቲስቶች በምርምር ላይ ያሉበት በሽታ ነው። እስካሁን ያድነዋል የሚባል መድኃኒት አልተገኘለትም። ይሄ በሶሻል ሚዲያ የሚለቀቀውም ነገር ሳይንሳዊ ሆኖ የተደገፈ መልእክቶች አይደሉም። ስለዚህ ህብረተሰቡ ሳይንሳዊ ያልሆኑ ነገሮችን ይዞ እንዳይዘናጋ ትምህርት መስጠት በሰፊው ያስፈልጋል። ይህንንም እያደረግን ነው ያለነው። የውስጥ ደዌ ስፔሻሊስትና በወሎ ዩኒቨርሲቲ የህክምና መምህር የሆኑት ዶክተር እሸቱ ሰይድም ይህን ይጋራሉ። ምሳሌ አሁን ነጭ ሽንኩርትን አብዝቶ በመጠቀም ኮሮና ቫይረስን መከላከል እንችላል እንችላለን ወይም ደግሞ ማከም እንችላለን ብለው ሞክረውም የተገኙ ሰዎች እንዳሉ የጠቀሱ ሚዲያዎች አሉ። ነጭ ሽንኩርት ከጤና አንጻር በሚፈለገው መጠን ሆኖ በተለመደው የአመጋገብ ስርዓታችን ውስጥ ብንጠቀመው ጥቅሙ ቆንጆ ነው። ነገር ግን ኮሮና ቫይረስንም አይደለም ሌሎች በሽታዎችን ያክማል በሚል ወይም ይከላከላል በሚል እሳቤ በብዛት ቢወሰድ ከሚኖረው ጥቅም የበለጠ ጉዳቱ ሊያመዝን ይችላል። አንድ ነጥብ አምስት ኪሎግራም ደረቅ ነጭ ሽንኩርት የበላክ ሴት ለከፍተኛ የጉሮሮ ማቃጠል ህመም ተዳርጋ ለህክምና ሆስፒታል መግባቷን ዘ ሳውዝ ቻይና ሞርኒንግ ፖስት ያስነበበው በቅርቡ ነበር። የማህበራዊ ድረገጽ መረጃዎቹ በህክምና ባለሙያዎች ያልተረጋገጡትን በመድኃኒትነት ፈርጀው ከመጥቀስ ባለፈ ያልተከሰተውን ተከሰተ እስከ ማለት እንደሚደርሱ የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነህ ደመላሽ ይናገራሉ። ኮሮና ቫይረስ የአገር ስጋት ነው። በዞናችንም አንዱ በስጋት የያዝነው እሱን ነው። ይህን ተከትሎ የተለያዩ ስራዎች እየሰራ ብንገኝም አንዳንድ ሶሻል ሚዲያዎች ግን እያስተላለፉ ያሉት ነገር የበለጠ ህብረተሰቡን ከሚገባው በላይ እንዲደናገጥ ና ስጋት ላይ የሚጥል ናቸው። እነዚህ መታረም አለባቸው የሚል ነው። እኛም እየሰራ ያለ ነው። ይህንን በሽታ በተመለከተ አስፈላጊውን መረጃዎች ና ግንዛቤዎች ለማስጨበጥ በሀገር ደረጃም በዓለም አቀፍ የጤና ተቋማት ላይ ተገቢውን የጤና ባለሙያ ማማከር ጥሩ ነው የሚሆነው። ያም ሆኖ በሽታው በክልሉ ውስጥ ቢከሰት አስፈላጊው ቅድመ ዝግጅት መደረጉን ዶክተር ማህተማ ያረጋግ አረጋግጣሉ በሽታው ከተከሰተባቸው ሀገሮች ወደ ክልላችን በቱሪስት መልክም ይሆናል የተለያዩ ልማታዊ ስራዎችን ለምሳሌ በኢንዱስትሪያል በርኩ የሬልዌይ እና የሮድ ኮንስትራክሽን ስራ ለመስራት የተለያዩ አዎ የባቡር ስራ ለመስራት የሚመጣ በርካታ የውጭ ዜጎች አሉን ይህን ታሳቢ በማድረግ አስፈላጊውን ቅርመ ዝግጅት እንደ አማራ ክልል እያደረግን ያለ ነው የድንገተኛ ማዕከል ማስተባበር ያለን በአቅም ግንባታ በግብአት በኮሚኒኬሽን ስራችን በማስተባበር ስራ ይህንን ያካተተ እቅድ ቅደናል። በተጨማሪም የማንቂያ ደብዳቤ ለሁሉም የአማራ ክልል ዞኖች እስከ ህብረተሰቡ እስከ ጤና ኤክስቴንሽኑ እንዲደርስና ህብረተሰቡ በቂ ግንዛቤ እንዲኖረው እንዲያደርጉ ለባለሙያዎች ደብዳቤዎችን ጽፈናል። የጤና ባለሙያዎች ስለ በሽታው ምንነት አውቀው ቢከሰት ምላሽ መስጠት እንዲችሉ ከመከሰቱም በፊት አስፈላጊውን ቅድመ ዝግጅት እንዲያደርጉ ስልጠና በመሰጠት ላይ ነው ያለው። በተለይ በአውሮፕላን ወደ ክልሉ የሚገቡ የውጭ ዜጎች ሊኖሩ ስለሚችሉ በአራት የአውሮፕላን ማረፊያዎች ጥብቅ ምርመራ እንደሚደረግ አስረድተዋል። ውጭ ዜጎች ወደ ክልላችን እንዴት ነው የሚገቡት የሚለውን አይተነዋል። አራት የአውሮፕላን ማረፊያዎች አሉ። በክልል ኮምቦልቻ፣ ላሊበላ፣ ጎንደር፣ ባህርዳር ናቸው። በዚህ ቦታ ላይ ደግሞ የስክሪኒንግ ስራ አስጀምር አዎ፣ የመለየት ስራ ከውጭ ሲመጡ ሙቀት መለያ መሳሪያ ባለሙያዎችን አስቀምጠን እየተሰራ ነው ያለው። እንዲሁም ደግሞ ህመማን ቢያጋጥመን እናክምበት የሚገባ ማዕከሎች አራት ሆስፒታሎችን ላይ ለይተናል። እነሱም አስፈላጊውን ቅድመ ዝግጅት እያደረጉ ነው ያሉት፣ ያው የአቅም ችግር ቢኖርም። ሆኖም ግን ችግሩ ቢከሰት ቀድመን ቶሎ ምላሽ ለመስጠት በሚያመች መንገድ እየተሰራ ነው። እኛም እንደ ደቡብ ወሎ ዞን ጤና መምሪያ የተለያዩ ስራዎችን እየሰራን ያለ የመጀመሪያው የት አካባቢ ላይ ነው በተለይ ይህ ችግር ሊከሰት የሚችለው የሚለውን እሱን ለይተን ጨርሰናል። በዋናነት የስጋት ሄሪያ የሆነ ኢንዱስትሪ መንደርም ከመሆኑ አንጻር ኮምቦልቻ ነው በትልቁ ማለት ነው። ይሄ ማለት ሌሎች አካባቢዎች ላይ ችግሩ አይፈጠርም ማለት አይደለም። ኮምቦልቻ ላይ የተለያዩ ውይይቶችን እያደረግን ነው። የት አካባቢ ነው የውጭ ዜጎች በተለይ የሚገቡት የሚሰሩት የሚለውን አስራ ሁለት ድርጅቶችን ለይተናል። መዛን መሰረት በማድረግ ከተማ አስተዳደሩ ጋር ውይይት አድርገናል። ኢንዱስትሪ ፓርክ ች ጋርም በተመሳሳይ ውይይቶችን አድርገናል። ግብአቶችንም በተወሰነ መልኩ ለማሟላት ጥረት እያደረገን ነው ያለው። የቅኝት ስራውን በአግባቡ እየሰራን ያለንበት ሂደት ነው ያለው የዓለም ጤና ድርጅት ባወጣው ኩነታዊ ሪፖርት እስከ ትናንት ምሽት በ111 ሀገራት ከ113,000 በላይ ሰዎች በቫይረሱ መያዛቸውንና 4012ቱ ለሞት መዳረጋቸውን ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍን አድራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ እንዳደረግነው ቅንብር ነው የምናልፈው። በውይይቱ ላይ የአዋጅ አዘጋጆች፣ የቀድሞ ባለስልጣኖች፣ የፖሊሲ አውጪዎች፣ የፖለቲካ ፓርቲ መሪዎች፣ የምጣኔ ሀብትና ማህበራዊ ተመራማሪዎች ተሳትፏል። አዎን በመሬት ላራሹ አዋጅ ከታወጀ እነሆ አርባ አምስት ዓመት ሆነው ስትል ይህንኑ መነሻ በማድረግም በአዋጁ ፖለቲካዊና ማህበራዊ አሻዋራዎች ላይ ያተኮረው ውይይት ዛሬ በአዲስ አበባ የሚካሄደውን ጠቅሳ ያደረሰችን ፀሐይ ዳምጠናት፣ ጉባኤውን ያዘጋጀው የስትራቴጂካዊ ጉዳዮች ጥናት ተቋም ከወርሃዊ ሴሚናሮች አንድ ሆኖ የመሬት የሕዝብንና የመንግስትን ግንኙነቶች እንድንመረምርበት ይረዳናል ማለታቸውንም ጠቅሳለች። ነው ዝርዝሩ ነው። በውይይቱ ላይ የአዋጁ አዘጋጆች፣ የቀድሞ ባለስልጣኖች፣ የፖሊሲ አውጪዎች፣ የፖለቲካ ፓርቲ መሪዎች፣ የምጣኔ ሀብትና ማህበራዊ ተመራማሪዎች ተሳትፈዋል። የደርግ መንግስት ከፍተኛ ባለስልጣን የነበሩ ኮሎኔል ፍስሐ ደስታ የአዋጁ አጠቃላይ ዝግጅት የመጣው ለውጥና የውሳኔውን ክብደት አስረድቷል። በደርግ መንግስት የመሬት ይዞታና አስተዳደር ሚኒስትር የነበሩት አቶ ዘገየ አስፋው አዋጁን ለማወጅ የነበሩትን ክርክሮች አንስተው የግል ምስክርነታቸውን ሰጥቷል። አቶ ዘገዬ ያኔ መሬት ለአራሹ ተብሎ የወጣው አዋጅ ለዛሬው የመሬት አጠቃቀም ፖሊሲ ግብአት ሊሆን ይችላል ብለዋል። አዋጁ የዘነጋው በጊዜው በማይታወቁ ፋክተሮች ጉለታ አለ የሚባልና አሁን ላለው የመሬት ስሪት ግብአት ሊሆን ይችላል። አንድ አዋጅ በምታወጣበት ጊዜ ሁሉንም ከበር ያደርግልኛል ብላ አታለም። በጊዜው አስቸኳይ የነበረው ነገር ሪሊ በገጠሩ ህዝብ ሲደረግ የነበረው ግፊት እስከ መቼ ድረስ ነው የጭሰኝነት አዋጁ? የባርነት አዋጅ ነው። የባርነት አዋጁ ይሻሻል ስለተባለ ነው መሬት ላራሹ የተወጀው። ጊዜም ተወስዶ ተነቅሶ እዚህ እዚህ እዚህ ለማድረግ በተቻለ ነበረ። ነገር ግን ጊዜው አጣዳፊ ነው መታየት የነበረበት በሬቮሉሽን የመጣ ግፊቱ ቀላል አልነበረም። በተማሪዎች ንቅናቄ ግፊቱ ቀላል አልነበረም። ያ አዋጁ ወጣ። በዚህ ነው። አቶ ዘገየ በአሁኑ የመሬት ፖሊሲ ላይም ተከታዩን አስተያየት ሰጥቷል። አሁን በአሁኑ ጊዜ መሬት ማከራየት ትችላለች፣ ለወራሾች ማስተላለፍ ትችላለች፣ በወለድ አገድ ማስያዝ ትችላለች። የተከለከለው ምንድን ነው? መሬት መሸጥ አትችሉም ነው። እንኳን መሬት መሸጥ ተፈቅዶ ይግልና እንደዚሁም እየተከለከለ መሬታቸውን እየሸጡ የሚባረሩ የገበሬ ቁጥር ብዙ ነው። ስለዚህ እኔ የማምነው የዛሬ አርባ ዓመት ሳምን እንደነበረው መሬት የህዝቡ ነው፣ መቃወኘት አለበት መሸጥ መለወጥ ሆን በጉባኤው ላይ የተሳተፉት የኢትዮጵያ መሬት ባንክና ልማት ኮርፖሬሽን ዋና ስራ አስፈጻሚ ወይዘሮ ሌንሳ መኮንን በጉባኤው የተነሱት የመሬት ለአራሹ አዋጅ ከቀደምቶቹ ልምድ መቅሰማቸውን ገልጿል። ከዚህ መድረክ ትልቁ ግብዓት እኔ እንደ አንድ ተቋም አመራርም እንደ ኢንዲቪጁዋል የምወስደው ነገር ምንድነው? ልምዶቻችንን ጥለናቸው ይሄድ የሚለው ብዙ ኮስት አድርጎናል። ጥሩ ልምዶች አሉ፣ መጥፎ ልምዶች አሉ። እነሱም ካፒታላይዝ አድርገን ወደምንፈልገው የመውሰዱ ላይ ሊሚቴሽን አለን እና በሱ ምክንያት በጣም ብዙ ተጎድተናል። ብዙ ጥፋት የጠፉ ደጋግመን የምናጠፋቸው ልምዶች ኖሮን ደግሞ ማክሲማይዝ ማድረግ አቅቶን ወደ እዛው ጋር እነሱን ማየት እንዳለብን መነጋገር እንዳለብን ይሁን ሶሉሽን ማምጣት እንዳለብን እንደ ግብአት የወሰድኩት ነው። ወይዘሮ ሌንሳ እንደተናገሩት ድርጅታቸው መሬት ማልማትና ህዝብ ተጠቃሚ ማድረግ የሚያስችል ሁኔታ ላይ ትኩረት ሰጥቶ ይሰራል። ስለ ዛሬ ኢኮኖሚ ብቻ ሳይሆን ማውራት ያለብን ደግሞ ስለ መጪው ትውልድ ማሰብን እንዴት እና ፕላን እናድርግ ና ልማቶቻችንን ሰስቴይነብል እናድርጋቸው ካለ አንደኛ የቱ ጋር ምን መልማት እንዳለበት በኢንቫይሮንመንት ጌጅ የሚያደርገን አለ አይደል? የሚያስገድደን አለ ነባራዊ ሁኔታው የሶሻል ኮንስትራክቻችን ብለን የምናስባቸው ጌጅ የሚያደርጉን አሉ። እነዚህን ሁላ ድፋይን አድርገን መሄድ የሚለው ነው። ወደ ልማት ስለሆነ የምናተኩረው ያንን ድፋይን ማድረግ አለብን በመንግስት ለልማት ተብሎ የተያዙ መሬቶችም ለተባሉ ልማት መዋልና አለመዋላቸውን ኮርፖሬሽኑ እንደሚቆጣጠር ወይዘሮ ሌንሳ አብራርቷል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። ፀሐይ ዳምጦን አመሰግናለሁ። አድማጮች፣ እዚህ ግድም ማሳሰቢያ እንሰማለን። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባኮ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ። አይረዶትም። ፈጥነው ወደ ጤና ባለሙያ ይሂዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ፣ አፍዎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውኃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠች ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። አድማጮች፣ የኮሮና ቫይረስ ማሳሰቢያ ነበር የተከታተላችሁት። በጥንቃቄና በሽብር ወይም በጭንቀት ስሜት መካከል ያለው ልዩነት ልብ ማለት ይኖርብናል። በእርግጥ አሁን ኮሮና ቫይረስ ያሳስባል። ቢያንስ ግን በሚታወቁ ተጨባጭ በሆኑት የጥንቃቄው እርምጃዎች ላይ ትኩረት እንድናደርግ ነው። አሁን እዚህ ግድም የሙዚቃ ፋታ እናደርጋለን። I live to Pupana of Kapane Fana is Han Kapana. Papa no dil the Bala Bula, the Gammon, Sham Sham Sham,

ቀበና ነው መሠረቴ የማንዘነጋ ውረካኩሬ የዋኘውብሽ ጥንስስ ባህሬ ሽሮ ሜዳነ ቀበና ፀሐዬ። ዮሐንስ ነበር ቀበና እያል የተጫወተልን ፀሐዬ። እናመሰግናለን አድማጮች። አሁን ስርጭታችን ሊገባድድ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ዜናውን ከአዳነች ፍስሐዬ በዓለም ዙሪያ ያሉት መንግስታት የኮሮና ቫይረስ ግዛቶቻቸው መዛመትን ለመገደብና ከውጭም እንዳይገባ ለመግታት በሚያደርጉት ጥረት የጉዞ ገደቦች እያደረጉ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ማታ በቴሌቪዥን ባደረጉት ንግግር በቅርቡ የአውሮፓን ሸንገን አካባቢ የጎበኙ የውጭ ሀገራት ተወላጆች ዩናይትድ ስቴትስ እንዳይገቡ አግደዋል። አስተዳደራቸው ኢኮኖሚን አስመልክቶ ስለሚወስደው እርምጃም አንስተዋል። የኤርትራ የጤና ጥበቃ ሚኒስቴር ትላንት ባወጣው መግለጫ እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የያዘው ሰው የለም ብሏል። ቫይረሱን ለመከላከል በሚያደርገው ጥረት መሰረት ከኤርትራ ወደ ሌላ ሀገር እንዲሁም ወደ ኤርትራ የመጓዝ እቅድ ያላቸው ሰዎች የጉዞ ጊዜያቸውን እንዲያስተላልፉ ጠይቋል። ኬንያ በሚገኘው ማንዴራ በተባለው ከሶማሊያ ጋር በሚዋሰነው ወረዳ ላይ በአልሸባብነት የሚጠረጠሩ አማጽያን በአንድ አውቶቡስ ላይ ትላንት ጥቃት ከፍተው ሁለት ሰዎች ሲገደሉ አንድ ሰው የገባበት አልታወቀም ተብሏል። የኡጋንዳ የጤና ጥበቃ ሚኒስቴር ዶክተር ሩት ኦሴንግ ኮሮና ቫይረስ ወደ ሀገሪቱ እንዳይገባ ለመከላከል የሚያስችል አዲስ እርምጃ እንዲወሰድ ሀሳብ አቅርበዋል። ኡጋንዳ ውስጥ ኮሮና ቫይረስ መግባቱን የሚያረጋግጥ ሁኔታ ባይኖርም 1600 ኡጋንዳውያን የሚገኙባቸው ዓለም አቀፍ መንገደኞች በከፍተኛ አደጋነት ታይተው ቁጥጥር እየተደረገባቸው ነው ብለዋል ዶክተሩ በዓለም የጤና ድርጅት እንዲሁም በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የተፈቀደ ኬሚካል ከውጭ ሀገራት በገቡት መንገደኞች ላይ በአውሮፕላን ማረፊያው እንዳሉ ለመርጨት ከሲቪል ኤቪዬሽን ባለሥልጣን ጋር እየሰሩ መሆናቸውን የጤና ጥበቃ ሚኒስትሯ ገልጸዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፉ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናግድ ኳቸው ያሉ አከበደ ከአቀናባሪ ብርሃን ኃይሉና ከተተኪው ስርጭት መሐንዲስ ቸስቴን እንዲሁም ከዋና አዘጋጇ ትዝታበላቸውና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ትግርኛ ይቀጥላል። ተናደሩ በኛ በኩል